ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። በሳምንቱ መጨረሻና ዛሬንም ጨምሮ በአማራ ክልል በተካሄዱ ሰላማዊ ሰልፎች እና ሁከቶች ዙሪያ ዘገባ አለን። በእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ኢትዮጵያ ሕዝብ ጥሪ ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። በሰው ህይወትም በንብረትም ላይ ጉዳት እንደደረሰ የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ገልጸውልናል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በቀጥታ ማብራሪያ ሊሰጡን በስልክ መስመር ላይ ይጠብቁናል። በእሱ ላይ ዘገባ ይኖረናል። ስለዚህ አሁን ላይ እያደረሱ ያሉት ፈጽሞ በቃ ይህ ሰብአዊ የሆነ ድርጊት ነው፣ በኮንሶ ላይ ህዝብ ላይ እየተፈጸመ ያለው ነው። የኮንሶ ህዝብ ችግር ውስጥ ነው ሲሉ ሁኔታውን ለማስተባበር የተመረጠ የኮሚቴው አባል ነኝ ያሉ አቶ ገመቹ ጎንፋ ለአሜሪካ ድምጽ ተናገሩ። አሁን የዞን ጥያቄው መንግስት በክምላሽ እየሰጠ ነው። የወረዳው አስተዳዳሪ በበኩላቸው ይህንን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች አጠርላሉ የሚሽቱ ዜናዎች። ጽዮን ግርማ ነኝ። በአማራ ክልል የተለያዩ አካባቢዎች ትናንትናና ዛሬ በተፈጠሩ ግጭቶች ብዙ ሕይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መኢአድና ከየአካባቢው ያነጋገርናቸው ሰዎች ገልጸዋል። በደቡብ ጎንደር ስማዳ ላይ 11 ሰው፣ ወገራ ላይ 7 ሰው፣ ዳንግላ ላይ ሁለት ሰው፣ ቻግኒ ላይ ሁለት ሰው፣ እንጅባራ ላይ አራት ሰው መገደሉን የተለያዩ ምንጮች ጠቁመዋል። ከተገደሉት መካከል አራቱ የጸጥታ ኃይል አባላት እንደሆኑም ታውቋል። የስማዳ የጸጥታ ኃላፊ ምላሽ ለመስጠት እንደማይፈልጉ ለዝግጅት ክፍላችን ገልጸዋል። የክልሉ መንግስት ቃል አቀባይ በበኩላቸው ዝርዝር ማብራሪያ እንደሚሰጡን ቃል ገብተዋል። እንደደረሱን ሁሉንም ይዘንላችሁ እንቀርባለን። ወደ ዓለም አቀፍ ዜና ስንሻገር በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ የባንግላዴሽ ኦፊሳላዊ ጉብኝት ጸረ ሽብር ዋና አጀንዳ መሆኑ ተገለጸ። ሚኒስትሩ በዚህ ጉዳይ ዙሪያ ከባንግላዴሽ ጠቅላይ ሚኒስትር ሼህ ሐሰን እና ከውጭ ጉዳይ ሚኒስቴር አብዱል ሐሰን መሐመድ አሊ ጋር ዛሬ ውይይት ማካሄዳቸውም ታውቋል። ሚኒስትር ኬሪ አሜሪካ ለደቡብ ኤዥያ አገሮች ያላትን ድጋፍና በዳካ ከተማ ሐምሌ አንድ ለደረሰው ጥቃት ሰለባዎች ደግሞ የተሰማቸውን ሀዘን ገልጸዋል ገልጸዋል። በዚህ ጥቃት ከሞቱት 20 ሰዎች 17ቱ የውጭ ሀገራት ዜጎች መሆናቸውም ታውቋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ትናንት ቅዳሜ በጋቦን በተከናወነው ፕሬዚዳንታዊ ምርጫ የተወዳደሩ እጮች የምርጫው ውጤትን ይፋ እስከሚሆን ድረስ ድልን ከማወጅ እንዲቆጠቡ ጥሪ ያቀርበዋል። ትላንት እሁድ ዋና ተቃዋሚዎች ዣንፒንግ የምርጫው ውጤት ቀድሞ ማሸነፋቸውን እንደሚያሳይ የገለጹ ሲሆን ፕሬዚዳንት አሊ ባጎን ለሁለተኛው የስልጣን ዘመን እየተዘጋጁ ነው ሲል ቃል አቀባዩ ገልጿል። ዣንፒንግ ይህን ምርጫ ካሸነፉ ለአንድ ዘመን ያህል የቆየውን የባንጎ የባጎን የቤተሰብ ስልጣን የሚያከትምበት ይሆናል ሲሉ፣ በጋቦን ህግ መሰረት በአስር ዘርፎች አብላጫ ውጤት ያገኘ ተወዳዳሪ ያሸንፋል ይላል። የምርጫው ውጤት ነገ ማክሰኞ ይፋ ይሆናል ተብሎ ይጠበቃል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በሳምንቱ መጨረሻና ዛሬም ጭምር በአማራ ክልል በተካሄዱ የሰላማዊ ሰልፎችና ሁከቶች የሰው ሕይወት ማለፉን የተቃዋሚ ፓርቲዎችና የአካባቢው ነዋሪዎች እንደዚሁም የማህበረሰብ የመገናኛ ብዙኃን አስተባባሪ እንደሆኑ እየገለጹ አስታውቀዋል። የአማራ ክልል መስተዳደር ቃል አቀባይ አቶ ንጉሱ ጥላሁን አሁን ማብራሪያ ሊሰጡን መስመር ላይ ይገኛሉ። በቅድሚያ ግን ወደ መኢአድ ነው የምናመራው። ድርጅቱ በዛሬው ዝግጅት በዛሬው ዕለት መግለጫ አውጥቷል። በዚህም ይህንን መግለጫ እንዲያብራሩልን የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበን ጋብዘናል። የሰጡትን አስተያየት እናሰማችሁ። የመንፈስ በወሰዱት እርምጃ ስድስት ሰው ሲሞት ሀያ ሰው መቁሰሉ ለማወቅ ችያለሁ። ስማዳ ላይ አሁን ደውዬ ያነጋገርኳቸው ሰዎች ነበሩ ደብረ ታቦርም ያነጋገርኳቸው ሰዎች ነበሩና ሲነግሩኝ መጀመሪያ አራት ሰው ሞቶ እንደነበረ ሆስፒታል ነው ያለሁት ብለው ነው የነገሩኝ። ደብረ ታቦር ሆስፒታል አራት ሰው ሞቶ እንደነበርና አሁን እዛ ከደረሱ በኋላ ሰባት ሰው መሞቱን ነግረውናል ብለው አስራ አንድ ሰው ነው የሞተው ብለውኝ ነበረ ስማዳ ላይ ይሄ መረጃ ያለሁትም የእርስዎ ትንሽ ለየት ስላለብኝ ነው። ስድስት ሰው ነው የሞተው እኔ እስከሰራሁበት ድረስ መረጃውን ስድስት ሰው እንደ ሞተ መረጃ አለኝ። ከዛ በኋላ አምስት ሰው ተጨማሪ አለ ማለት ነው እንግዲህ በእነሱ አገላለጽ። እኔ ግን ያለኝ ዳታ ስድስት የሞተ ሀያ የቆሰለ ነው። ከቆሰሉ ሰዎች ምናልባት ወደ ሞቱት ሊካተቱ የቻሉ ሰዎች አሉ ማለት ነው። በዚህ ግምት ከደቡብ ጎንደር ሳንወጣ ወገራ ወረዳ ላይ እንደዚሁ አራት ከፈተታ ሀይል ሶስት ከገበሬዎች ገበሬዎች በድምሩ ሰባት ሰው ሞቷል። ዛሬ በመንገድ ዘግተው በሚደረገው የሰብታዎች ሰባለን አትገቡም የተደረገው ትልቅልቅ ማለት ነው። ወዴት ትገባላችሁ? አትገቡም። ወደ ከተማዋ ገብተው ወደ ወገራ ወገራ ወረዳ ላይ ወደ ከተማዋ ገብተው እነሱን ለማስጨነቅ ወይም እንትኑ ለመበተን አድማ እንትኑ ሰልፉን ሕዝቡን ለመበተን ገበሬውም ወደ ከተማ እንዳይገባ ለማድረግ ይሄ ነው የተደረገው። አራት የጸጥታ ሰው ከጸጥታ ኃይሉ አራት ሰው ተገድሏል ብለውኝ ነበርና፣ እንዴት እንዴት ሊገደሉ ቻሉ እነዚህ ሰዎች? በህዝቡ በአመፁ ውስጥ ነው እንግዲህ በሚያደርጉት ተኩስ ልውውጥ፣ ያው ሕዝቡም በወሰደ የአጸፋ መልስ በድንጋይ ይሁን በዱላ እንትኑን አላወቅኩም እንጂ ከጸጥታ ኃይሎች አራት ገበሬዎች ሶስት እና በድምሩ ሰባት ሰው መሞቱ ነው ከዛ ባሻገር እንግዲህ የእኛ ድርጅታችን መያድ መጥላል ያለ መግለጫ አውጥቷል ዛሬ የአቋም መግለጫ እሺ ምንድን ነው የሚለው በዚህ የአቋም መግለጫ ላይ ያው መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ኢትዮጵያ ህዝብ ለኢትዮጵያ ህዝብን ጥሪ አቅርቧል ድርጅታችን መያድ የሰላማዊ ትግሉን ወይም የህዝቡን ትግል ህዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንቀላቀል የምንመራ በመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል ሳችን ስለሆነ ከላይ የሰማነውን መግለጫ በዛሬው ዕለት ያወጣው የመላው ኢትዮጵያ አንድነት ድርጅት መያድ ነው። የድርጅቱ ምክትል ሊቀመንበር አቶ ሙሉጌታ አበበ በሰዎች ህይወትና በንብረት ላይ የደረሰውን ጉዳት አስመልክቶ እንደዚሁም የድርጅታቸውን አቋም የገለጹበት ነው። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በቀጥታ እንደሚመጡ ገልጸውልን ነበር። ስልካቸው እየተነሳልን አይደለም፣ ግን እንዳገኘናቸው በቀጥታ በጋቢና አሳፍረን ከእናንተ ጋር ውይይት የሚያደርጉበት መድረክ እንፈጥራለን። ፌስቡክ ላይ አት ቪኦኤ አማርኛ የምትከታተሉን ደግሞ ጥያቄዎቻችሁን ለአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን ላኩልን እኛም የምናነሳው ይሆናል አሁን በቀጥታ መስመር ላይ እንግዳለን ከአዴት ከአዴት ሰላም ይሰማል ሄሎ ሄሎ አዴት እየሰሙን አይደለም። ውይይት እናደርጋለን። ወደ ኮንሶ እንለፍ። በአማራ ክልል የተፈጠረውን ሁኔታ አስመልክቶ ከመንግስቱም ጉዳዩ ከሚመለከታቸውም አካላት ጋር ቆየት ብለን የምናደርገው ውይይት ይኖራል። መስታወት ወደ ኮንሶ እንለፍ። በቀጣይ የኮንሶ ነዋሪዎች ከ50 ሺ ሰው በላይ ፊርማ አሰባስበው በህዝብ በተመረጡ አስራ ሁለት የኮሚቴ አባላትን አዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ለሰብአዊ መብት ጥሰት እንዳጋለጣቸው የኮሚቴው አባል ነኝ ያሉ አቶ ገመቹ ጎንፋ ለአሜሪካ ድምጽ ተናግረዋል። ሌሎች ነዋሪዎችም ይህን ተቃውሞ ድሀ የሚደረገው የምግብና ዋስትና ድጋፍ እንዲቋረጥ ምክንያት እንደሆናቸው ይናገራሉ። የመንግስት ሰራተኞች ደሞዝ አልተከፈላቸውም፣ ጤና ጣቢያዎች ተዘግተዋል፣ ሰዎች በነጻነት መንቀሳቀስ አልቻሉም ሲሉም ይናገራሉ። የወረዳው አስተዳዳሪ በበኩላቸው ይህን ጥያቄ የሚያነሱት በባህል የተደራጁ ቡድኖች ናቸው ይላሉ። ጽዮን ግርማ ዝርዝር አላት። አቶ ገመቹ ጎንፋ በኮንሶ የተፈጠረውን ሁኔታ ወደ ኋላ መለስ ብለው ሲያስረዱ ኮንሶ ራሱን በራሱ የማስተዳደር ስልጣን ይሰጠው የሚለውን ከ50 ሺ ሰው በላይ በታገዘ ፊርማ የቀረበውን ጥያቄ የደቡብ ክልል ብሔረሰቦች ምክር ቤት ውድቅ አድርጎታል። እንደሳቸው ገለጻ ይህ ውሳኔ የኮንሶን ህዝብ ጥቅም ከግምት ውስጥ ያስገባ አይደለም በሚል በድጋሚ ከ81 ሺ ሰው በላይ ፊርማን በማሰባሰብ በሰኔ ወር መጨረሻ ለፌዴራል መንግስት ስ ጥያቄ ማቅረባቸውን ይናገራሉ። ለዚህ ምክንያት ነው ያሉትንም ይዘረዝራሉ። ወረዳ በመሆናችን ደግሞ ምንም የተጠቀምነው ነገር የለም። በአሁኑ ጊዜ በህዝብ ቁጥር፣ በመሬት ስፋት፣ በሌሎች የምንበልጣቸው ዞኖች አሉ። ኢቨን የምንበልጣቸው ክልሎችም አሉ። በበጀት አንጻር በምንመለከትበት ጊዜ ከግማሽ በታች ወርደን ነው ያለ ነው። ስለዚህ ኢኮኖሚ ወደ ታች እያሽቆለቆለ እድገቱ ወደ ታች እያሽቆለቆለ ነው። ከዚ የተነሳ ህዝቡ ይሄን አይቶ ተማሮ ነው። ይሄ ችግር ነው ህዝቡን አንድ ያደረገው። ይሄ እውነት ነው ህዝቡን አንድ ያደረገው። በቃ መኖር አንፈልግም፣ ከዞኑ ጋር መኖር አንፈልግም። ህገ መንግስቱን ይፈቅድልናል። የራሳችን መዋቅር በራሳችን መዋቅር ዞን ሆነን ራሳችን በራሳችን ማስተዳደር አለብን። የምን አቋም ነው ህዝቡ እያራምዳሉ። በዚህ ጥያቄና ተቃውሞ በመጽናታቸውም ከክልሉና ከዞኑ አስተዳደር በአሁኑ ጊዜ የተለያየ ጫና እየተደረገባቸው እንደሆነም ይናገራሉ። በጀት አልነበረም ምንም በጀት ጉዳይ ለክልሉ መንግስት ቀርቧል። ምንም ምላሽ አልሰጠም። ስሉ ሰርቫንቶች ደግሞ ከስራ ተፈናቅሏቸው ነበር። እያሰራሩ ስራ እንዳይሰሩ አድርጎ ከስራ አፈናቅሏቸው ነበር። ለዛም ከስራ ተፈናቅለናል ብሎ ባቀረቡ ጊዜ ምንደልተው ወደ መቶ ስልሳ ፖሊሶች አሉ በወረዳው ላይ ከመቶ ወደ መቶ ሀምሳ ሁለት ፖሊሶች ስራ ልቀዋል። ኦልሬዲ በሚደረግባቸው ጫናዎች እና በሚያሰራቸው ህገወጥ ስራዎች ፖሊሶች ተማሮ መስራት አልቻልንም ብለዋል። ስጥቅ ከዚህ የተነሳ ፖሊሶች ስራ መስራት ስላልቻሉ ለክልሉ መንግስት ቤት ብሏል። ምንም ምላሽ ሊሰጧቸው አልቻሉ። ከዞን ማይከልም እንደዚሁ ከሚደርስባቸው ጫናዎች ስራ የለቀቁ አሉ። እንደዚሁ አቅርቧል። ምንም ምላሽ ሊሰጧቸው አልቻለም። የመንግስት ቢሮዎች በሙሉ ተዘግቷል። በተለይ በተለይ ፋይናንስ ቢሮ የሚባል አለው። ወደ አራት መስሪያ ቤቶች ያሉት እነዚህ በሙሉ ኦልሬዲ በክልሉ መንግስት ትእዛዝ ተዘግተዋል። መምህራን፣ መንግስት ሰራተኞች በአጠቃላይ የአራት ወር ደመወዝ አላገኙም። ደረሰኝ ደግሞ ገቢዎችም እዛ ውስጥ ስላለ ደረሰኝ ባለማግኘታቸው የገጠር ጤና ሳይቀሩ ኦረዲ ከተዘጉ ቆይቷል። ከገቢ ማሰባሰባ ደረሰኝ ውጪ ደግሞ ደረሰኝ ገንዘብ መሰብሰብ ስለማይቻል ከዚህ የተነሳ አስራ አንድ ጠና ጣባዎች አሉ። አስራ አንዱም ጠና ጣባዎች ተዘግተዋል። አንደኛው ጠና ጣባ እንደውም በፖሊስ ነው ሰራተኞቹ ተባረው ኦረዲ ጠና ጣባው እየወጡ ጠና ጣባው በጓሮ እንኳን ገብቶ ህዝቡን እንዳይረዱ ጠና ጣባውን ኦረዲ በፖሊስ ነው የሚያስጠብቁት። ሀይሎታ ዶካቶ የሚባል ጠና ጣባ አንድ ወላድ እናት ሁሉ የሞቱበት ሁኔታ ነው ያሉ በተለይ በዚህ በሀይል ጤና ጣቢያ ችግር የተነሳ ማለት ነው። ስለዚህ አሁን ላይ እያደረሱ ያሉት ፈጽሞ በቃ ኢ ሰብአዊ የሆነ ድርጊት ነው። በኮንሶ ላይ ህዝብ ላይ እየተፈጸ ነው። ህዝቡ ደግሞ ሱካር እናንተን እንዳያገኝ ግድና ኢንዱስትሪም እዛ ውስጥ ነው ያለው ኦልሬዲ ተዘግቶበታል። ይህ ብቻ አይደለም። ሰፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ ድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል። ይሄ ምንድን ነው? የፖለቲካ ፍጆታ ለማግኘቱ ነው። ይህን ጥያቄ ካልተዋቸው በስተቀር ይሄ ሰፍትነት አይከፈላቸውም በሚል እስካሁን ድሆች እየተራቡ ነው ያሉት በኮንሶ ውስጥ። ለስድስት አመታት በኮንሶ ወረዳ በመንግስት ስራ እንዳገለገለ የተናገረው የ29 አመቱ አቶ ከበደ ካቱሳ የወረዳው ምክትል አስተዳዳሪ እንደነበር ይናገራል። ከዚህ ጋር ተያይዞ ህዝቡ ጥያቄውን ሲያነሳ፣ ህዝቡ ጥያቄ ተገቢና ተገቢ ስለሆነ መንግስት በተገቢ መንገድ ምላሽ መስጠት አለበት ስላልኩ ብቻ ከአላፊነት ወርጃለሁ። ከአርባ ምንጭ ዩኒቨርስቲ በዲግሪ ተመርቆ ስራውን እንዳገኘ አክሎ በመግለጽ በህዝቡ ላይ የሚደረገው ጫና ስራውን እንዳያከናውን እንዳደረገውም ይገልጻል። በኮንሶ የምግብ ዋስትና ባለሙያ የሆኑት አቶ ግዛቸው ጎሜ በችግሩ ምክንያት አሁን ስራ አቋርጫለሁ ይላሉ። እየሰራው ነበረ፣ ግን አሁን ተባረናል። ኦልሬዲ በዚህ በህዝቡ ጥያቄ ምክንያት እንግዲህ ይህንን እናንተናችን እንዲህ የምታደርጉት እናንተናቸው የምታራግቡት ስለዚህ ይህን ነገር ካልተዋችሁ ከስራም ትወገዳላችሁ ብለን ኮንትራታችንም አቋርጾናል። ለዚህ ጉዳይ ምላሽ ይሰጣሉ በሚል የተነገረኝ የምግብ ዋስትና የስራ ሂደት አስተባባሪ አቶ ከበደ ካፒታኖ ጋር ደውዬ ነበር። አቶ ከበደ በበኩላቸው በችግሩ ምክንያት አሁን ስራ አቁሚያለሁ አሉኝ ጀምሮ ያው ወደ ተግባር ለመግባት ስላልተቻለ እስካሁን ድረስ ተግባሩ ተቋርጧል። ስራው የለም። ለመመለከቱ አካል ሁሉ ትንትን ተብሎ በቃ ምላሽ ካልተገኘ ድረስ እስካሁን ድረስ ምንም የመንግስት ስራም እኮ የለም። ምንም ሁሉ ነገር ዝግ ነው። የኮንሶ ወረዳ አስተዳዳሪ አቶ ጋሻው ኩትያ ስለ ጉዳዩ ጠይቄያቸው ነበር። ከእንድሻው የተነሳው ጥያቄ የተነሳበት አግባብ የ- መልካም አስተዳደር ችግሮች መኖራቸውን በተደጋጋሚ ህዝብ ጥያቄ ለመንግስት ቀርቦ መንግስት በመልካም አስተዳደር ዙሪያዎች መልካም አስተዳደር ችግሮችን እየፈታ ባለበት መፍታትም እየቻለ ባለበት የማንነት ጥያቄ ተብሎ የማንነት ጥያቄ ያው በኢትዮጵያ ደረጃ ተመልሷል። የኮንሶ ህዝብ የማንነት ጥያቄ ተብሎ ከዛ በኋላ ወደ ዞን ጥያቄ ነው የዞረው። ስለዚህ ከዞን ጥያቄ በኋላ አሁን ህዝብ ላይ እየደረሰ ያለው ይሄ ጫና ህዝቡን ወክለናል በሚል የባህል ቡድንና አንዳንድ ተማሪ የሚሉ የኮንሶ የተወሰኑ ምሁራን የዞን ጥያቄ ጠይቀናል በሚል እስካሁን የዞን ጥያቄው መንግስት በክምላሽ እየሰጠ ነው። በአጠቃላይ ያነጋገርናቸው ሰዎች ኮንሶ ባለባት ችግር ምክንያት የባሰ እንዳትዳከም እየተደራጁ የማህበረሰብ አገልግሎት እንደሚሰጡ ገልጸው በዞኑና በክልሉ የሚደረገው ጫና በዚሁ ከቀጠለ ህዝቡ ለከፋ የመብት ጥሰት ይጋለጣል የሚል ስጋት እንዳላቸው ይናገራሉ። ዓለም አቀፍ የመብት ተሟጋቾችና ድርጅቶች ጉዳዩን ለዓለም ማህበረሰብ እንዲያደርሱላቸውም ይጠይቃሉ። በተጨማሪም የፌዴራሉ መንግስት ጉዳዩን ተረድቶ ምን ምላሽ እንዲሰጣቸው ይጠይቃሉ። ይህንኑ በተመለከተ ለፌዴራሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ዳይሬክተር አቶ መሐመድ ሰኢድ ጠይቄያቸው ነበር። አቶ መሐመድ ሰኢድ ጉዳዩን በተመለከተ የተጠናከረ መረጃ ይዘው ምላሽ እንደሚሰጡ ቃል ገብተውልኛል። sauraron Gabina VOA. Shirin Gabina. Belas Angul, Belas Angul, Belas Angul. Degabina, Degabina, Belas Angul. Belas Angul. አሁን አስቀድመን ነው ወደ አቀረብነው ዘገባ እንመለሳለን። በሳምንቱ መጨረሻና ዛሬም ጭምር በአማራ ክልል የተካሄዱ ሰልፎችና ሁከቶች በሰው ሕይወት ላይ እንደዚሁም በንብረት ላይ አደጋ እንደጣሉ ተቃዋሚዎች እና አንዳንድ የማህበረሰብ የመገናኛ ብዙኃን አስተባባሪ እንደሆኑ የገለጹ አስታውቀዋል። የአማራ ክልላዊ መስተዳደር ቃል አቀባይ አቶ ንጉሱ ጥላሁን ማብራሪያ ሊሰጡ መስመር ላይ ይገኛሉ። እንደምናመሹ አቶ ንጉሱ፣ ጤና ይስጥልኝ። እንደምናመሻቸው እስኪ በቅድሚያ በሳምንቱ መጨረሻ እና ዛሬ ያለውን ሁኔታ በክልሉ በየትኞቹ አካባቢዎች ሰልፍ እንደተካሄደ እና የደረሰውን ጉዳት መጠን ይግለጹልን። እንግዲህ በክልሉ በባህር ዳር በዛሬው ዕለት የስራ ማቆም ሁኔታዎች ተከስተዋል፤ በትራንስፖርት፣ በአገልግሎት ሰጪ ተቋማት እና ወደ መጨረሻም ላይ በመንግስት ሰራተኞች፣ የመንግስት መስሪያ ቤቶች ከዛም ቀደም ብሎም በዛሬ ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የሕዝብና የመንግስት ንብረት ውድመት ተከስቷል። የሰው ሕይወትና አካል መታጣትም እንደዚሁ በአንዳንዶቹ ከተሞች ክስተቱ ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። እናም ከዛም ባሻገር ያው የህብረተሰቡን እንቅስቃሴ የሚገቱ ተጽዕኖ የሚያሳድሩ ስራዎች ተሰርተዋል። በዋና ዋና በተጠቀሱት ቦታዎች ማለት ነው በእነዚህ ዞኖች እንግዲህ ህብረተሰቡም እነዚህን ጉዳዮች ከሚሸከማቸው በላይ መሆን ችለዋል። መንግስትም እስካሁን በተለያዩ ጊዜያት በክልሉ በገጠሙ ችግሮች ጉዳዩን በትዕግስት ከህብረተሰቡ ጋር እየመከረ እየተወያየ ይዞት ነው የቆየው። አሁን አሁን ላይ ትናንትናና ዛሬ በደረሱት ጉዳቶች በተለይም በተደራጀ ሁኔታ ጥቃት የመሰንዘር ንብረትን ማውደም፣ ህይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። እናም አንዳንዶቹም የተደራጁ ናቸው። በዚህም ምክንያት የክልሉ መንግስት ይሄንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልዕኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው። አቶ ንጉሱ፣ እዚህ ላይ ግን ጥንቃቄ የተሞላበት እህለው አቶ ንጉሱ ጥንቃቄ የተሞላበት ለማስተካከል እርምጃ እየወሰደ ነው ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ግን በአጠቃላይ የደረሰ በሰው ህይወትም በዛሬ ዕለት መያድ ያወጣው መግለጫ አለ። በተለያዩ ከተሞች በርካታ ሰዎች መሞታቸውን ነው የገለጸው። የቆሰሉም አሉ። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ? እንግዲህ ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል። በአካልም ላይ በንብረትም ላይ ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትን ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰው ኃይልም፣ በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። በአሁኑ ሰዓት ግን ጉዳት መድረሱንና ጉዳቱን ብቻ ሳይሆን የተከሰቱ ያሉትን ችግሮችና ሁከቶች ግርግሮች መልክ ለማስያዝ ነው መንግስት እየተንቀሳቀሰ ያለው። በጉዳቱም ህይወታቸውን ለማትረፍ ህይወታቸው በአደጋ ላይ የወደቁ ወገኖችን ሕክምና በማድረግ ወደ ሕክምና ተቋማት በመውሰድ ይህንን ነው ክትትል እያደረገ ያለው እና ሌሎች ወገኖች የሚሰጡት መረጃ በእኛ በኩል እንግዲህ መንግስት ነው ይህን ጉዳይ በኃላፊነት ይዞ እየሰራ ያለው። ትክክለኛውን መረጃ ወደፊት ነው የምንሰጠው እርግጥ ነው ግን ጉዳቶች ደርሰዋል በልዩ ልዩ መልክ የሚገለጹ በስተመጨረሻ አቶ ንጉሱ ጥያቄያቸው ምንድን ነው አስቀድሞ እንግዲህ ከወልቃይት ጥያቄ ጋር ተያይዞ እንደዚሁም ደግሞ በጎንደር ከተማ የተነሱ ሁኔታዎች አሁን እየሰፉ ነው ወደ ክልሉ የመጡት ጥያቄዎቻቸው ደርሰዋችሁ ከሆነ ምንድን ነው የእናንተ ምላሽ ምንድን ነው እንግዲህ ቀደም ብሎ የተነሱ በርካታ መልክ ያላቸው ጥያቄዎች አሉ የክልሉ በክልሉ የተለያዩ አካባቢዎች ነገሩን ሲጀመር ሲነሱ የነበሩ አንዳንዶቹ እንደየ አካባቢው እንደ ከተማው እንደየዞኑ ሁኔታ የተለያዩ አንዳንዶቹ ደግሞ ሁሉን አቀፍ የሆኑ እነዚህም ለምሳሌ በክልላችን እና በትግራይ ክልል መካከል ያለ ወሰን በኋላም የወልቃይት የማንነት ጥያቄ የተመለከተ በተለያዩ አካባቢዎች ጥያቄዎቹ ይነሳሉ፣ ያው እናንተም ሁሉም አድማጮችም እንደሚሰሙት። ነገር ግን እነዚህ ጥያቄዎች በሀገሪቱም በክልላችንም በመንግስት ደረጃ በጥልቀት ተገምግመዋል፣ ውይይት ተደርጎባቸዋል። በየደረጃው መንግስት የሰከነ ህገ መንግስታዊ መሰረቱን ይዞ መልስ መስጠት እንደሚገባ እናም ህገ መንግስቱ እና ህግ እንደተጠበቀ የህብረተሰቡ በባለቤትነት የተሳተፈበት ምላሽ እንደሚሰጥ በቅርቡም የኢህአዴግ ምክር ቤት ያሳለፋቸው ውሳኔዎች ለህዝቡ ግልጽ ሆነዋል። ነገር ግን እነዚህ ጥያቄዎች የሚፈቱት እጅግ ኃላፊነት በተሞላበት እና ህብረተሰቡን ባሳተፈ መልኩ መሆኑ ተገልጾ ሳለ የህብረተሰቡ ጥያቄዎች ያልሆኑ ምንም ጥያቄም ሳይቀርብባቸው አንዳንዶቹ እንቅስቃሴዎች መልካቸውን ቀይረው ህብረተሰቡ እነዚህ ጥያቄዎች በአግባቡ በመንግስት ተይዘው ሳለ መንግስት ደግሞ ጥያቄዎችን ለመፍታት እየሰራ ሳለ የህይወትና ንብረት ጉድመት፣ እንዲያውም ህገ መንግስቱን ማፍረስ፣ ሰንደቅ አላማን ማዋረድ እናም የዜጎችን ህይወት አደጋ ላይ መጣል ምን የሚሉት ነው? መንግስት ይሄንን የማድረግ ኃላፊነት ስላለበት ህይወታችንን ይታደግ፣ ንብረታችንን ይታደግ በሚል ህብረተሰቡ ጥያቄ እየጠየቀ ነው። በጣም ጥሩ እንግዲህ፣ ይህንን ጥያቄም በየጊዜው ያስረዳችሁት ጉዳይ ነው። እስኪ ጥያቄዎቻቸውን በዚህ እንቅስቃሴ ላይ ከሚሳተፉም ሰዎች እንስማ። አቶ ንጉሱ ለሰጡን ማብራሪያ እናመሰግናለን። ቆይተው በውይይቱ መሳተፍ ከፈለጉ ፈቃዶት ከሆነም መሳተፍ ይችላሉ። በቅድሚያ መስመር ላይ ከመርሃዊ አንድ ወጣት ይዘናል። እንደምናመሸ እንደምናመሻችሁ እስኪ በከተማ ያለውን ሁኔታና ዝርዝሩን ግለጽልኝ። ያው በከተማ ዛሬ ላይ ተጋድሎ ሲፈጸም ዋለው እንደተመለከት ነው። ከሆነ ደግሞ ይሄ እየተመራ ያለው በመሰረቱ የሚታወቀው የወልቃይት የአማራነት ጥያቄ መሰረት አድርጎ ነው ነገሮች ሁሉ። እንደዚህ እንቅስቃሴው እየተካሄደ ያለው ትናንትናም በእንጅባራ ሲካሄድ ብሏል። ዛሬ ላይ በመራዊ አንዳንድ የመንግስት ደጋፊ ናቸው ተብሎ የሚታሰቡ ንብረቶች ላይ ውድመት አውድ አድርሰዋል። ኖርማሊ ህብረተሰቡ በተቀናጀ መልኩ ይሄ ደግሞ የወልቃይት አማራነት ጉዳይ ትናንትናም እንዲሁ ኢህአዴግ መደበኛ ጉባኤ ተሰብስቦ መግለጫ አውጥቶ ነበር። እሱ ደግሞ ይበልጥ እንዳበሳጨን ነው። ዛሬ ላይ ከወጣቶቹ ስሜት መረዳት የምንችለው ይሄ ነው ያለው ሁኔታ። እሺ፣ መስመር ላይ ደግሞ በተለያዩ አካባቢዎች ሆነው በማህበረሰብ ድረገጾችም ሁኔታውን የሚያስተባብሩ እንደሆኑ የገለጹልን ወጣቶችም ከዩጋንዳም ከዚህ ከዩናይትድ ስቴትስም የሚገኛሉ። እስኪ በቅድሚያ ወደ ዩጋንዳ እንሄድና፣ እስኪ ራስህንና የምትሰሩትን ስራ አስተዋውቀህን ግለጽልን። አመሰግናለሁ። እንግዲህ ያለውን ማህበራዊ ሚዲያ ተጠቅመን ብዙ ወጣቶችን ለማደራጀት ያለውን በደል ለማሳወቅ እየጣለን እየሞከረን ነበር። ያ መምለስ ተሳስቶልን አሁን ከምንፈልገው አቅጣጫ ይስረን ያለው በአንድ ወቅት የአሜሪካው ፕሬዚዳንት ጆን ኤፍ ኬኔዲ ሰላማዊ አብዮትን እንዳይቻል የሚያደርጉ የሀይል አብዮትን እንዳይቀር ያደርጉታል ብሎ ነበረ። ያ ነገር አሁን እያየነው ነው ያለን። ህወሓት ወያኔ ወጣቱን በመሳሪያ አፍኖ ለመግዛት እየሞከረ ነበረ። አሁን ግን ያለው በደል በጣም ከልኩ ስላለፈ ወጣቱ ባለው ግንዛቤ አገሪቱን እያፈረስባት፣ ብሄሮች ተለይተው ጫና እየደረሰባቸው ስለሆነ ወጣቱ ሞትን ሳይፈራ በዱላና በድንጋይ የህወት ወታደሮችን እየገጠመ ያለበት ሁኔታ ነው ያለው። በጣም ጥሩ እንግዲህ። አሁን አንተ ከውጭ ሆነህ ያለውን ነው ከእናንተ መስማት የምንፈልገው። መስመር ላይም አቶ ታዘበው አሰፋ አለ። አቶ ታዘበው መሪ አለው ወይ? እንዴት ነው የምትደራጁት? በጣም አጠር አድርጋህ ግለጽልን። ይህን እኔ ነው እሱ ነው። አዎ ታዘበው እኛ የምንደራጀው ከወያ እኛ ኢትዮጵያዊ ነን። በኢትዮጵያ አንድነት የምናምንን በኢትዮጵያዊነታችን ምንም ማንም ሰው ቅንጣት ያክል ጥርጣሬ ይኖረዋል ብለን አናስብም። ግን ወያኔ ሰርጎ እየገባ በተከታታይ በተለያዩ ድርጅቶች ሰርጎ እየገባ እያፈረሰ፣ በቤተ ክርስቲያንም እየገባ እያፈረሰ እየበተነ ስላስቸገረን አሁን አደረጃጀታችን ማን የማን ልጅ ነው፣ ማን የት ቦታ ነው የሚወለደው ማን ከየት ቦታ ነው የሚሰራው፣ በሚል አካባቢን መሰረት ያደረገ የባህር ዳር ልጅ ከሆነ የባህር ዳር ልጅ የባህር ዳር ልጆችን አፕሮች በማድረግ የጎንደር ልጅ ከሆነ የጎንደር ልጅ አፕሮች በማድረግ የማን ልጅ ነው በሚለውን ቀዳዳ በመድፈን ምንም አይነት ሰርጎ ገብ የወያኔ ሰርጎ ገቦች ሊገቡበት በማይችሉ መንገድ ህዝባዊ እምቢተኝነትን ነው እያስገድን ያለን እና ጥያቄዎቹ ግን ምንድን ናቸው? ለዚህ ለእምቢተኝነቱ ሰላሳ ሰከንድ ነው ያለን። ለምቢተኝነቱ ጥያቄዎች ምንድን ናቸው? ምን አይነት ጥያቄ ነው የያዛችሁት? አቶ ንጉሱ ጥላሁን ሲናገሩ ሰምታችኋል። ጥያቄው ምንድን ነው? መንግስት ለመመለስ እየጣረ ነው ሲሉ ነበር። በፍጹም በፍጹም፣ መንግስት ወያኔ ወያኔ ለመመለስ እየጣረ አይደለም። ወያኔ በጉባኤው ላይ ምን ብሏል? የመንግስት ከፍተኛ ባለስልጣናት ስልጣናቸውን መከታ በማድረግ አልባሌ ነገሮችን መፈጸም ይላል። ሙስና፣ ለምሳሌ ሙስናን የተቃወሙትን ነፃ ጋዜጠኞችን እነ እስክንድርን መፍታት አለበት። ወያኔ ሙስናን እያካሄደ ነው ብለው ከዛሬ ስንት ዓመት በፊት የታገሉትን እነ አንዷለምን መፍታት አለበት። ሙስና ስራ ወያኔ እየሰራ አይደለም ብለው የታገሉትን እነ ሀብታሙን እንኳን ውጭ ሕክምና የከለከለ ስርዓት ነው። እንደገና አሁን፣ ስለዚህ መሻሻል ያለባቸው የዴሞክራሲያዊ መብት ሂደቶች አሉ ነው የምትለው? አቶ ታዘበው ዝግጅታችን እያለቀ ነው። በሰፊው ውይይት የምናደርግበት ይሆናል። መልካም ምሽት ሄኖክ።